የገነት ኪዳን ለህፃናት የተሰኘ አገር በቀል ግብረሰናይ ድርጅት በቪሾፕቱ ከተማ አንድ ዘመናዊ መዋለ ህጻናትና አንድ አንደኛ ደረጃ ትምህርት ቤት አስገንብቶ ለከተማዋ አስተዳደር አስረክቧል። የድርጅቱ መስራቾች ትምህርት ቤቱ በተለይ ዝቅተኛ ገቢ ካላቸው ቤተሰቦች ለሚመጡ ህጻናት ታስቦ የተሰራ መሆኑን ገልጸዋል። መለስካቸው አመሃ ዝርዝር አለው። ግብረሰናይ ድርጅቱ በኦሮሚያ ክልል በቢሾፍቱ ከተማ በተሰጠው ቦታ ላይ አንድ ዘመናዊ ሞዴል ትምህርት ቤት ስምንት ሚሊዮን ያህል ብር አውጥቶ በማስገንባት ለከተማው አስተዳደር ማስረከቡን ገለጸ። ፍሬገነት ደንቢ አንደኛ ደረጃ ትምህርት ቤት ተብሎ የተሰየመው ይህ ዘመናዊ አጸደ ሕፃናትና የመጀመሪያ ደረጃ ትምህርት ቤት ባለ አንድ ፎቅ ሕንፃ የመማሪያ ክፍሎች፣ ቤተ መጻሕፍት፣ ክሊኒክ የኮምፒውተር ክፍል፣ የሕፃናት ማሸለቢያ፣ የመምህራን ማሰልጠኛ፣ የመመገቢያና የማብሰያ ክፍሎች እንዲሁም ሌሎች አገልግሎት የሚሰጡ ክፍሎችን የያዘ ነው። በምድረ ግቢውም የልጆች መጫወቻ ሜዳዎች፣ የአትክልት ፍራፍሬ እና የአበባ መትከያ መደቦች እንደተዘጋጁለት መረጃዎች ያሳያሉ። የፍለቀነት ኪዳን ለሕፃናት ቦርድ ሰብሳቢ አቶ ፍቅረ ማርያም ፍሩ ያተኮሩት በድርጅቱ ዓላማዎች ላይ ነበረ። ፍሬ ገነት ኪዳን ለሕፃናት ዝቅተኛ የኑሮ ደረጃ ካላቸው ቤተሰቦች የሚመጡ ሕፃናት የነፃ ትምህርት ዕድል እንዲያገኙ ማስቻለው የትምህርት መሣሪያ፣ ነፃ የምግብ አቅርቦት፣ የመማሪያ መጻሕፍት፣ ነፃ የሕክምናና ሌሎችንም ድጋፎች ያካተተ ትምህርት መስጠት ዋና ዓላማው እንደሆነ አስረድተዋል። እንደ ኢትዮጵያ ላለ አገር የትምህርትን አስፈላጊነትም በሰፊው አብራርተዋል። ለአንድ አገር ከምንሰጠው ከትልቆቹ አንዱ ትምህርት ለማህበረሰባችን መስጠት ነው። ያልተማረ ትውልድ ሁልጊዜ ለማኝ ነው። ያልተማረ ትምህርት ሁልጊዜ አልቃሻ ነው። ዝናብ ጠፋብኝ፣ መሬቱ ከሰለብኝ፣ ጎረቤቴ የገፋኝ፣ ዳኝነት ተጓደለብኝ፣ ያልተማረ ሰው ጥያቄ ነው። የተማረ ሰው ስርዓት ያበጃል፣ ማህበረሰቡን ይቀርጻል፣ ለዚህ የሚበቃ የራሱ መከላከያም ያበጃል። ያልተማረ ሰው ነው ሲያለቅስን የምናየው። ስለዚህ ከልቅሶ ሁሉ ለመገላገል የሚሆነን የተማረ ትውልድ መብቱን የሚያውቅ ትውልድ ስለ መፍጠር ነው። ይህ በቢሾፍቱ ከተማ የተገነባው ትምህርት ቤት ፍሬገነት ኪዳን ለሕፃናት ሥራውን በአዲስ አበባ ከተማ ከጀመረበት ከ17 ዓመት አንስቶ እስከ ዛሬ ድረስ ያከማቻቸውን ተመክሮች ቀምሮ ያሰራው ትምህርት ቤት መሆኑን በሥርዓተ ምርቃቱ ላይ የተሰራጩት የጽሑፍ መረጃዎች ያመለክታሉ። ከድርጅቱ መሥራቾች አንዱ አቶ ታፈሰው ብሸት ደግሞ ይህንኑ ተመክሮ ወደ ሌላ የሀገሪቱ ወቅታዊ ችግሮች መፍትሄ አሸጋግረውታል። በዚህ አንድ ዓመት በላይ በፍጀው የሰሜኑ የሀገራችን ክፍል ጦርነት ሳቢያ በወደሙ የትምህርት ተቋማት እንደገና አዘምኖ የመገንባት መርሃ ግብር የዚህ ትምህርት ቤት ሞዴል ቅጂ ከፍተኛ አስተዋጽኦ ያደርጋል ብለን ስለምናምን ከሌሎች ልዩ ልዩ ድርጅቶችና ባለሀብቶች ጋር በትብብር ለመስራት ዝግጁነታችንን ለመግለጽ እንወዳለን። በአሁኑ ጊዜም ይህ ሞዴል ትምህርት ቤት ሀሳቡም ሆነ ተግባራዊነቱ ከአንዲት ወጣት ተማሪ በጎ ሀሳብ ተነስቶ ትውልድን የማነጽና የመገንባት በዘላቂነትም ወደሚቆይ ድርጅትነት ተሸጋግሯል። የድርጅታችን የፍሬገነት ፋውንዴሽን ምኞት ይህ ብቻ አይደለም። በዚህ በጀመርነውና ለ17 ዓመት አገልግሎት በሰጠንባቸው የትምህርት ዘርፍ ከውጭ ሀገር ተራዶና ዝክንትል ተጽዕኖ ተላቀን ራሳችንን በራሳችን የአገሩን ሰርዶ በአገሩ ወሬ እንዲሉ የራሳችን የሆኑትን ገበናዎቻችንን ራሳችን ሸፍነን በመስኩ ከተሰማሩ አገር በቀል ድርጅቶች ጋር በመተባበር በርካታ ሕፃናትን በቀጣይነት ለማስተማር እንመኛለን። በምረቃው ስነ ስርዓት የተገኙት አባ ገዳ በየነ ሰንበቶ ይህን ብለዋል። ሁላችንም በእውነት ይህንን አድርገን የምንሄድ ከሆነ አገራችን በደፈለግንበት ቦታ ጥሩ ይሆናል ማለት ነው። ስለዚህ ጥሩ አባት ጥሩ ሀብት ያስቀምጣል፣ መጥፎ አባት ደግሞ እዳም ትቶ ይሄዳል። ይህን አድርገን ይሄ ጥሩ ሀብት ነው። ጥሩ ተክል ነው የተከላችሁት። እግዚአብሔር ስጣቸው። በእውነት እዚህ ያሉት አመራሮች ጥራችሁ ግራችሁ ይህን ቦታ ለማግኘት 24 ሰዓት ለፍታችሁ ይህ ቦታ እንዲህ እንዲሁ ያደራ እድሜ ይስጣችሁ ነው የምለው። ፍሬገነት ኪዳን ለሕፃናትና ፍሬገነት ፋውንዴሽን ሁለት እህትማማች ግብረሰናይ ድርጅቶች ናቸው። የመጀመሪያው በኢትዮጵያ የሚገኝ ሀገር በቀል ድርጅት ሲሆን፣ ሁለተኛው ደግሞ በዩኤስ አሜሪካ በሎስ አንጀለስ ከተማ የተመሠረተ ነው። ለምንና እንዴት ተመሠረቱ? ከመስራቹ አንዱ አቶ ታፈሰው ብሸት ሲሆኑ ሌሏ ባለቤታቸው ወይዘሮ ኤልሳቤት አስራት ናቸው። ፍሬገነትስ ማናት? ከአባቷ ከአቶ ታፈሰው ብሸት አንደበት እንስማ። ሁለታችንም ከ2004 ዓመተ ምሕረት በፊት የበጎ አድራጎት ለመመስረትም ሆነ ይህንኑ ድርጅት የኑሯችን አካልና ምክንያት የማድረግ ሐሳብ ኖሮንም አያውቅም። ፋውንዴሽኑ የተመሠረተው በድንገት በደረሰብን የአንዲት ብቸኛ ልጃችን በመኪና አደጋ በሞት በመነጠቋ በዚህም የደረሰብንን ሀዘን፣ ብስጭት፣ ንዴትና ቁጭት ለማርገብ ይህንን ማሰቃቂ አደጋ ወደ በጎ ነገር መዋል ይቻል እንደሆነ አንድ ልጃችንንስ እንዴት እና በምን ልናከብራት እና ልናስታውሳት እንችላለን በሚል ከሀዘን ቁስል ውስጥ ተፈልቅቆ በወጣ ሀሳብ ነው። ፍሬግነት ልታደርግ የምትመኘውን በሞት ምክንያት እሷ በአካል ባታደርገውም በስሟ የተቋቋሙት ግብረሰናይ ድርጅቶች አማካይነት ራእይዋ ግዙፍ አካል ሆኗል። ፍሬግነት ማን እንደሆነች የማያውቋት ሁሉ ከራእይዋ አትራፊ ሆነዋል። የፍሬግነት ደንቤ አንደኛ ደረጃ ትምህርት ቤት ሲመረቅ አንዱ የአካባቢው ነዋሪ ይህን ብለው ነበረ። እዚህ አካባቢ ላይ ይህንን ጉዳይ አይቶ ይህንን ትምህርት ቤት እዚህ ጋ ማቋቋሙ በጣም ትልቅ ነገር ነው ለዚህ መንደር ይሄ መንደር ከየረር ስር መጥተው እዚህ መማር ይችላሉ ከእንግዲህ በኋላ። የረር ስላሴ ዱከም ነው የሚማሩት። አሁን ግን እዚህ ካለ እዚህ ድረስ ይመጣሉ ልጆቹ ማለት ነው። እኛ ራሳችን አሁን የምናስተምረው ከዚህ ሄደን ድብለድንግል ነው። ከዚህ በእግር ሄደው ድብለድንግል ይማራሉ። እንደገና ኬጂ የሚማሩ ደግሞ ለባጃጅ ስድስት መቶ እየተከፈለ ነው እስከ አንድ ሺህ እየተከፈለ ነው የሚካሄደው። ከእንግዲህ በኋላ አለፈልን ማለት ነው። እውነቴን ነው የምላችሁ፣ ህዝብ አልተዘጋጀበትም እንጂ የዚህ አክባቢ ህዝብ ቢዘጋጅበት ይሄ አክባቢ አይበቃውም። ዛሬ ግን ገበሬው ሌላው ስራ ላይ ነው፣ እኛም ደግሞ ፕሮግራሙን ረዘም አላረግንም። ወደፊት ደግሞ ገበሬው ራሱ አዘጋጅቶ ይሄን ፕሮግራም ለምርቃት መጀት ምርቃቱ በዚያ ያልቅ እርግጠኛ ነኝ። እኔም እንደ ኮሚቴ የወላጅ ኮሚቴ ነኝ ለዚህ መንደር እንደ ኮሚቴ ተነጋግረንበት ይሄን ጉዳይ በሰፊው ገበሬው ወጥቶ አሁንም የናንተ ምስጋና ሁሉም ገበሬ እንዲገልጽ እፈልጋለሁ። በራሴ በኩል አመሰግናለሁ። ፍሬግነት ኪዳን ለሕፃናት ስራ የጀምረው የዛሬ 17 ዓመት ሲሆን በዚህ ዓመት ውስጥ በኮሌጅ ደረጃ ትምህርታቸውን ከሚከታተሉት ወጣት ጭምር ለ521 ኢትዮጵያውያን የትምህርት ዕድል ሰጥቷል። ከእነዚህ አብዛኞቹ የትምህርት ቤት ደጃፍ ለመርገጥ ዕድሉ ያልነበራቸው ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ